ዛሬ የዘጋቢዎች መስኮት መሰናዶ ተራው የመቀሌ ነው። ሁለት የኢንፎርሜሽን ቴክኖሎጂ ባለሙያ ወጣቶችን ይዘናል። ነዋሪነታቸው አንዱ ስዊድን ሌላኛው ደግሞ ኢትዮጵያ የሚኖር ነው። ስለ ቴክኖሎጂ ሽግግር ተሞክሮ፣ ስለ ማህበራዊ ህይወትና እንዲሁም ስለ ሀገራዊ ጉዳይ ቀጣይ ተስፋ አስመልክቶ እየተጠናቀቀ ባለው የትግራይ ዲያስፖራ ፌስቲቫል ላይ አግኝቶ ሙልጌታ አጽባህ አነጋግሯቸዋል። የትግራይ ዲያስፖራ ፌስቲቫል ና ሁለተኛው የትግራይ የምሁራን አለም አቀፍ ጉባኤ ለመሳተፍ ከስዊድን ወደ መቀለ ከተማ የመጣው የኢንፎርሜሽን ቴክኖሎጂ ባለሙያ ትወልደ ገብረ ሚካኤል ከሙያ አጋሩ ኢትዮጵያ ውስጥ የሚኖር ሀፍቶን በርሀ ስለ ቴክኖሎጂ ተሞክሮ ሽግግር ስለ ማህበራዊ ህይወትና እንዲሁም ስለ ሀገራዊ ጉዳይ ቀጣይ ተስፋ ውርተናል። ተወልደ ከዘጠኝ ዓመታት በፊት ነበር ወደ ስዊድን ያቀናው። በአሁኑ ጊዜ የጤና ዘርፍ ዲጂታላይዝ የማድረግ ስርዓትና ችግር አፈታት አማካሪ ሆኖ እየሰራ ይገኛል። በሀገር ውስጥ በሚቆይበት ጊዜም ያለው ተሞክሮ ለሌሎች ለማስተላለፍ እንደሚሰራ ይገልጻል። የአይሲቲ ሶሉሽኖች፣ የአይሲቲ ፕሮዳክቶች እንደ ሶፍትዌር ምናምን የሚሰሩ ትናንሽ ካምፓኒዎች አሉ። አብዛኞቹ ከነሱ ብዙዎቹ እኔም አውቃቸዋለሁ ጓደኞች የነበሩ ናቸው። አንዳንዴ እንገናኛለን፣ እናወራለን ተጋግዘን እንድንሰራለን ጋር እናስባለን እና ውጪ ያለውን ያገኘነውን ችሎታ እና እውቀት ከነሱ ጋር ተባብረን ያው ትግራይ ሳይማር ያስተማረንን ሕብረተሰብ ሊቀይሩ የሚችሉ ፕሮጀክቶችን፣ አዳዲስ ቴክኖሎጂዎችን ለማስገባት ለመስራት ላይ ነው እየተባበርን ያለ ነው። ሐፍቶም በረሀ በበኩሉ ውጭ አገር ያለው የቴክኖሎጂ አቅም በመጠቀም ከሀገር ውስጥ መሰረተ ልማት ጋር በማስማማት ለመተግበር የሚያስችል አቅም ከዲያስፖራ የቴክኖሎጂ ባለሙያዎች ተሞክሮ እንደሚያገኝ ይገልጻል። አብረውኝ ከድሮ ከተማሩ ጓደኞቼ አሁን ከብዙ ጊዜ በኋላ ተገናኝተናል። አብዛኞቹ በተሻለ ዓለም ስለሚኖሩ የተሻሉ ሀሳቦች፣ ፕሮጀክቶች አቅርበዋል። ከነሱ ብዙ ያገኘሁት ነገር አለ። ሆኖም ያው እዚህ ኢትዮጵያ ውስጥ ስላለሁኝ አሁን ካለው ነባራዊ ሁኔታ ጋር እንዴት ማስታረቅ ይቻላል፣ እነሱ ይዘውት የሚመጡ ቴክኖሎጂ እና ኢትዮጵያ ውስጥ ያለ ኢንፍራስትራክቸር፣ ስፔሲፊካሊ ደግሞ ትግራይ ውስጥ ያለ ኢንፍራስትራክቸር እንዴት የነሱ ቴክኖሎጂ መቀበል እንችላለን የሚለው በውስጤ እንዳስብ አድርጎኛል። ዞሮ ዞሮ ግን በብዙ አቅጣጫዎች የተለያዩ ሀሳቦች ቀርበዋል። ሀሳቦቹም በጣም በቅርበት እየተከታተልኩኝ እየሰማሁኝ ነው። የዲያስፖራ ፌስቲቫልና ዓለም አቀፍ የምሁራን ጉባኤ በሚካሄድበት ጊዜ በጠቅላላ ለሀገርና ሕዝብ ጥቅም የሚያስገኙ ውሳኔዎችና አቅጣጫዎች ከማስቀመጥ በተጨማሪ በመድረኮቹ የሚሳተፉ ማህበራዊ መስተጋብር እንዲጨምር ያደርጋል ብለዋል ተወልደም። እንደኛ ሀገር አይነት ሶሻል ላይፍ ውጭ ሀገር አታገኘውም። ከስራ ሰዓት በኋላ እንኳን ለሻይ ቡና ብለህ ከጓደኞች ምናምን መገናኘት በጣም ይከብዳል። የስራ ቦታው ራሱ ይርቃል፣ እንደዚህ ቅርብ አይደለም። ለምሳ ሰዓት ቤት ምናምን መሄድ የለም። የእኛ አገር ሶሻል ላይፉ በጣም ደስ ይላል። ውጭ ሀገር ስትሄድ ደግሞ ስትረስ አለ ያጨናንቀሃል፣ ኑሮው ራሱ ይከብዳል። እና ስመለስ እዚህ እንድቆይ ይገፋፋል። በተለይ አብሮ ከተማሩ ሰዎች ጋር ምናምን ስትገናኝ የሆነ ነገር ማለት ይበራልሃል። ጨለማ ውስጥ የነበርክ ይመስልና እዚህ ስትመጣ ደግሞ በደንብ እንድታስብ ደስታ አለ። ቀለል ይልልሃል። በጣም ደስ ይላል ማለት እኔም መክረው ጓደኞቼ ወይም እንደኔ አይነት ሰዎች መጥተው አጭር ጊዜም ቢሆን በተቻለ እየመጡ እንዲገናኙ እንዲያወሩ መክራለው ማለት ነው። ሀፍቶም በበኩሉ ብዙ ጊዜያት ተለይተውት የነበሩ አብረውት የተማሩ ጓደኞቹ እንዲያገኝ መርሃ ግብሩ እንዳገዘው ይገልጻል። ያው የኛ ሕይወት አጠቃላይ ደግሞ የህብረተሰቡ ህይወት እንዴት ማሻሻል እንደሚቻል በማሰብ እኛም እነሱ የደረሱበት የቴክኖሎጂ እንዴት ኮፕ አፕ ማድረግ እንደምንችል ነው ብዙ ጊዜ በቁም ነገር የምናወራው። ከዛ ውጭ ደግሞ ያው በህይወት ስታወራ ደግሞ አብረህ ድሮ ተማሪ ነበር። አሁን ያው ሁኔታዎች ተቀያይሮ ግማሹ ትዳር ይዞ ወልዶ፣ ግማሹ ደግሞ በሌላ ይኖርና ብዙ ጊዜ ብዙ ተነፋፍቀው እንደነበሩ ሰዎች ነው የምናወራው። በሀገሪቱ በአሁኑ ጊዜ የተፈጠረው ችግር ለመፍታት ለህዝብ የሚጠቅሙ የቴክኖሎጂ ውጤት በጸጥታ ዘርፍ ሰራተኛውን በሌሎች ዘርፎች ከዲያስፖራ ወጣት ባለሙያዎች ጋር እንደሚሰራ ነው የተናገረው። ሀብተውም ከአይቲ ውጭ ሚዲያ ላይም በቅርበት ስለምከታተል በጣም ዶክመንት እያደረግኩኝ እያንዳንዱ የኢትዮጵያ ሁኔታ ስለምከታተለው ነገሮች እየተሻሻሉ ከመሄድ ይልቅ እየባሱ ያሉ ነው የሚመስሉት። ብዙ ጊዜ ችግሮች ሲኖሩ እንዴት ነው ችግሮችን መፍታት የምንችለው ብለን እንመካከላለን። እንደ ዜጋ አሁን ደግሞ ስፔሲፊካሊ አይቲ ላይ እንደሚሰሩ አይነት ሰዎች ምን አይነት መፍትሄ ሊኖር ይችላል ብለን እናስባለን። ዞሮ ዞሮ ሁሉም ባለበት አካባቢ ነው መፍትሄ ማቅረብ የሚችለው እና ትግራይ ውስጥ ባለው ሁኔታ እንዴት ኢኮኖሚካሊም፣ ፖለቲካሊም እንደገና በጸጥታ በኩል አይቲ ምን አይነት አስተዋጽኦ ሊኖረው ይችላል። አይቲ በእያንዳንዱ ሴክተር ከእርሻ ከጤና ከአስተዳደር ውጭ በጸጥታ በኩልም ምን አይነት ሮል ሊኖረው ይችላል ሀገሪቱ ወደ ነበረችበት ለመመለስ። ትግራይ ደግሞ ያው አሁን ያለው ሁኔታ ሰላሙ እንዴት አስጠብቀን መሄድ እንችላለን የሚለው ላይ እናወራለን። የአይቲ ኮንትሪቢሽን እንዴት ማስገባት እንችላለን የሚለው ላይ ብዙ ጊዜ እናወራለን። ተወልደም ተመሳሳይ ቢያንስ በየዓመቱ ለመምጣትና የምችለውን ለማገዝ ለድርጅትም ማሰብ ወይም የሆነ ነገር መስራት ለእኔ ማለት እንደ የእኔ ካምፓኒ ለመመስረትም እየተመላለስኩ እንድሰራ እንድገናኝ አስብ ያለው ማለት ተባብረን አንድነታችንን አጠንክረን በተለይ በአሁኑ ሰዓት ሁሉም እንደሚያውቀው ትግራይ ነች ከሰላም አንጻር ደህና የሆነችው ማለት ነው። ይህንንን አጠንክረን አንድነታችንን አስምረን የኢኮኖሚና የሰላም የእድገት አቅጣጫ ተከትለን አብረን ከሰራን አዳዲስ ቴክኖሎጂዎችም ሆኑ እርሻም ሆነ ገበሬውንም ሆነ ሁሉንም አንድ ላይ አምጥቶ የሚያሳድግ ኢኮኖሚ ነው የሚያዋጣን። ይህን ይህን በደንብ ከሰራንበት፣ በደንብ ተባብረን በደንብ ከሰራን ወደ ተሻለ መንገድ እንሄድ እንችላለን። ሁለተኛው የትግራይ ዲያስፖራ ፌስቲቫል ዛሬ ማምሻውን እየተጠናቀቀ ይገኛል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም